በጀርመን ቱሪንጊያ ግዛት ከቢሾፌር ወደ በስተሰሜን ከሚገኘው ቤተ መዘክር ስንደርስ የተቀበሉን ቢንደር በትንሿ ከተማ ይገኝ በነበረው የፖታሽ ማዕድን ማውጫ ለረዥም ዓመታት ሰርተዋል። ከምድር ከርስ ዘልቀው ማዕድን ይቆፍሩ የነበሩት ሰው ዕድሜ ተጫጭኗቸዋል። ትከሻቸው ጎብጧል፣ ዓይኖቻቸው ደካክመዋል፣ እጆቻቸው ይንቀጠቀጣሉ። ይህ ቤተ መዘክር ከ30 ዓመታት ገደማ በፊት የተዘጋ የፖታሽ ማምረቻን ለመዘክር የተቋቋመ ነው። በህንፃው አንደኛ ፎቅ የቀድሞ ማዕድን ቆፋሪዎች ከምድር ከርስ ዘልቀው ያወጧቸው አንጸባራቂ የድንጋይ አይነቶች በመልክ በመልክ ተሰድረዋል። ከምድር በታች ያለው የህንፃው ክፍል የቀድሞ ማዕድን ማውጫ ነው። ጥቂት ማሽኖችና ሰራተኞች ደረታቸው ላይ የሚያንጠለጥሏቸው መብራቶች በዚህ አሉ። የሰራተኞች ምሳ መቋጠሪያ ቦርሳዎች ሻግተው ከግድግዳ ተሰቅለዋል። የቢሾፌሮደ ፖታሽ ማውጫ በይፋ የተዘጋው ጀርመን ከተዋሃደች በጥቂት ዓመታት ልዩነት በጎርጎሮሳዊው አቆጣጠር ታህሳስ 22 ቀን 1993 ዓ ም ነበር። ይህ ለቤተ መዘክሩ ኃላፊና የቀድሞ ሰራተኛ ዊሊ ቫልድ ኔበል ና ባልደረቦቻቸው ዛሬም ድረስ ልብ ሰባሪ ሆኖ ዘልቋል። የማዕድን ማውጫው መዘጋት እጅግ አሳዛኝ ነው። ለረዥም ዓመታት ማዕድናት ይወጡ በነበረበት ቦታ ስራ አቁሟል። ለምን ካልከኝ ከ1993 ዓ.ም ረብ በኋላ ቢሾፌር ወደ በድንገት ጠፋች። ሰራተኞች ማዕድን ማውጫው እንዳይዘጋ በመታገላቸው የመንግስት ጠላት ተደረጉ። በቦታው የማዕድን ቁፋሮ የተጀመረው ከአንድ መቶ ዓመታት ገደማ በፊት ነው። ምስራቅና ምዕራብ ተብለው የተለዩት ጀርመኖች ከተዋሃዱ በኋላ በጎርጎሮሳዊው አቆጣጠር 1992 ዓ ም ማዕድን ማውጫው እንዲዘጋ መንግስት ወሰነ። መነሾው በጀርመን ከበቂ በላይ የፖታሽ ምርት ይገኛል የሚል ነበር። የምስራቅ ጀርመን ኩባንያዎችን ወደ ግል ለማዘዋወር የተቋቋመው ድርጅት ዘትሮይሃንድ ኤጀንሲ በበኩሉ የምስራቆቹ ፖታሽ አምራቾች ከምዕራቡ እንዲቀላቀሉ ሀሳብ አቀረበ። ውሳኔው ማዕድን ቆፋሪዎችን ከስራ ገበታቸው እንደሚያፈናቅል የገባቸው ሰራተኞች ተቃውሞ ጀመሩ። ወደ 700 ገደማ ሰራተኞችን እጣፈንታ ለመታደግ የተደረገው ተቃውሞ ደግሞ ና የረሃብ አድማ ከጀርመን ተሻግሮ ዓለም አቀፍ ተሰሚነትን አገኘ። ከአውስትራሊያ፣ ደቡብ አፍሪካ ና አሜሪካን ከመሳሰሉ አገሮች የአጋርነት መልእክቶችና ስጦታዎች ጎረፉ። ነገር ግን የጀርመን መንግስትን ውሳኔ መቀልበስ አልቻሉም። እናም ማዕድን ማውጫው ተዘጋ። የማዕድን ማውጫው መዘጋት ያስከተለው ኢኮኖሚያዊ ምስቅልቅል በቢንደር ና በባልደረቦቻቸው ላይ የበረታ ነበር። በወቅቱ ሁለት ልጆች ነበሩኝ። አንዲት ሴትና አንድ ወንድ ትዳር ከመሰረትኩ 20 ዓመታት አልፈዋል። ባለቤቴ ስራ አልነበራትም። እኔም ከስራ ስባረር ችግር ላይ ወደቅን። ከዚያ በኋላ ባለቤቴ በመንግስት የግብር ሰብሳቢ መስሪያ ቤት ጸሐፊ ሆና ለመስራት ተገደደች። በወቅቱ የጀርመን ኩባንያዎችን ወደ ግል ለማዘዋወር በተቋቋመው ድርጅት በርካታ የምስራቅ ጀርመን ሰዎች ዛሬም ቂም እንደቋጠሩ ናቸው። ብዙዎች የምስራቅ ጀርመን ምጣኔ ሀብት ከምዕራቡ አኳያ ላለበት መዛነፍ ይህንኑ ተቋም ተጠያቂ ያደርጋሉ። ዊሊ ባልደነባል እንደሚሉት ካሳ እንኳ በአግባቡ አልተከፈላቸውም። ዲ ትሮይሃንድ ሚት ደን ፊለን ኦስትዶይችን በርካታ የምስራቅ ሰዎች ይሰሩበት የነበረው የትሮይሃንድ ኤጀንሲ አስቀያሚ ድርጊት ተፈጽሟል። ተቋሙ የቆመው ለእኛ ለተራዎቹ ሳይሆን ለግዙፎቹ ኩባንያዎች ነበር። ካሳ ሲከፈል እንኳ እኛ የቢሾፌር ወደ ሰዎች ትዝ ያል ናቸው፣ በመጨረሻ ነው። ለእኛ ምንም አይነት የካሳ ገንዘብ አልተዘጋጀም። እድለኛ ሆነን የይሁዳ ገንዘብ ብለን ለምንጠራው ካሳ አንድ ተሟጋጅ ጥብቅ እናቆመልን። በሌሎች ግዛቶች ተመሳሳይ በደል የደረሰባቸው 40፣ 50 እና 70 ሲከፈላቸው ለእኛ የሰጡን ግን 7500 የዶች ማርክ ብቻ ነበር። ይህን 7500 ማርክ ለመቀበል መንግስትን አንከስም ብለን እንድንፈርም አስገድደውናል። በጎርጎሮሳቢው 1990 ዓ ም የተቋቋመው ይህ ድርጅት ከ8000 በላይ የመንግስት ድርጅቶችንና ከአራት ሚሊዮን በላይ ሰራተኞቻቸውን እጣፈንታ የመወሰን ኃላፊነት ተጥሎብን ነበር። በጉዳዩ ላይ የተሰሩ ጥናቶች እንደሚጠቁሙት ከግማሽ በላይ የምስራቅ ጀርመን የመንግስት ተቋማት ለምዕራብ ጀርመን ሰዎች ተሸጠዋል። ከጀርመን ውህደት በኋላ በሚሊዮኖች የሚቆጠሩ የምስራቅ ጀርመን ሰዎች ስራቸውን አጥተዋል። ከእነዚህ መካከል ቢንደር አንዱ ናቸው። መጀመሪያ ለአጭር ጊዜ የኮንትራት ስራዎችን አገኘን። በቋሚነት ይቀጥሩናል ብለን ነበር። ስራችን ለስድስት ወይም ለስምንት ወራት ብቻ የቆየ ሆነ። ከዚያ አለቆቻችን እየጠሩ የሥራ ውላችን መቋረጡን ነገሩን። ምን እናድርግ? ምንም። አዳዲስ ስራ ማፈላለግ ጀመርን። የተወሰኑ ሰዎች ሥራ አገኙ፣ የተወሰኑ ሳያገኙ ቀሩ። ጀርመን ባትዋሃድ ኖሮ የቢሾፌር ወደ ፖታሽ ማምረቻ ሳይዘጋ ይቀር ነበር። በቀጥታ ጥያቄውን መመለስ ከባድ ይመስላል። ዊሊ ቫልድነባል ግን ማምረቻው ለረዥም ዓመታት ይሰራ ነበር የሚል አቋም አላቸው። እስከ ዛሬ ድረስ ለሚቀጥሉት አስር ዓመታትን ማምረት እንችል ነበር። አስፈላጊ የቴክኒክ ቁሳቁሶች ነበሩ። ማዕድናቱ አሉ። የቴክኒክ ሰራተኞቹና ማዕድን ማውጫው ምልክታቸው እንዳይገኝ፣ ማንም እንዳያስታውሳቸው ተደርገው ጠፍተዋል። የቀረው ከተረፈ ምርት የተፈጠረ ተራራ ብቻ ነው። እሱም ለበርካታ መቶ ዓመታት እዚህ ይቆያል። ከ34 ሚሊዮን ቶን ተረፈ ምርት የተፈጠረው ተራራ በቦታው የማዕድን ማውጫ እንደነበረ ይመሰክራል። የቱሪንጊያ ግዛት መንግስት ይኸው ተረፈ ምርት በአካባቢው ነዋሪዎች ጤና ላይ እክል እንዳያሳድር በየዓመቱ በሚሊዮኖች የሚቆጠር ዩሮ ያወጣል። ከጀርመን ውህደት 30 ዓመታት ገደማ በኋላ የቀድሞ ማዕድን ቆፋሪዎች አቤቱታ መልስ ለማግኘቱ ግን ማንም እርግጠኛ አይደለም።